ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም አሉ ጠቅላይ ሚኒስትሩም። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተላለፈው የሶፎመር ወግ በተሰኘ ዝግጅት ልገንጠል በሚል የተደራጁ በርካታ የፖለቲካ ፓርቲዎች እንዳሉ ገልጸው መገንጠልም መጠቅለልም አይሰራም፣ በትብብር መስራት ብቻ ነው የሚያዋጣው፣ ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በኦሮሚያ ክልል ባሌ ዞን የተሰሩ የልማት ስራዎችን በጎበኙበት ወቅት በተካሄደ ውይይት ላይ ባደረጉት ንግግር ኢትዮጵያ ውስጥ ሰላም የለም ከልማት ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰው የሚመሩት መንግስታቸው ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም የሚል እንደሆነ ገልጸዋል። የሶፍመር ወግ በሚል በተለያዩ የሀገሪቱ ሚዲያዎች በተሰራጨው ዝግጅት ሰላም ከልማት ውጭ አይጸናም ሲሉም ተደምጠዋል። ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉም ሲሉ ተደምጠዋል። በተለያዩ የመንግስት መገናኛ ብዙሃን በተላለፈው በዚህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት ታይተዋል። ኢትዮጵያ ከቻይና ከተበደረችው 5.38 ቢሊዮን ዶላር ቢያንስ ከፊሉን ብድር በቻይና ገንዘብ የዋን ለመክፈል ከአገሪቱ ጋር ውይይት ጀመረች። የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ ባለፈው ወር ወደ ቤይዥንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክ እና ከቻይና ሕዝብ ባንክ ጋር ለዚህ የዳልውውጥ ውይይት መጀመራቸው ሰሞኑን ተነግሯል። ገዢው ይህንን የገለጹት ባሳለፍነው አርብ በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም ዓመታዊ ስብሰባ ላይ በሰጡት ሰፊ ቃለ ምልልስ ሲሆን ይፋዊ ጥያቄ መቅረቡን እንጂ በእዳው ምን ያህሉን በዩዋን ለመክፈል እንደታቀደ ከመግለጽ መቆጠባቸውን በመጥቀስ ብሉምበርግ ዘግቧል። ኢትዮጵያ እዳዋን በዩዋን ለመክፈል ከቻይና ጋር ስምምነት ላይ የምትደርስ ከሆነ በዶላር ትከፍል ከነበረው አነስተኛ ወለድ ክፍያ እንድትፈጽም የሚያግዛት መሆኑንም ዘገባው አክሎ ገልጿል። ኢትዮጵያ እዳውን በዩዋን መክፈል የውጭ ምንዛሬ ክምችት ላይ ያለውን ጫና በማቅለልና በአሜሪካ ዶላር የምንዛሬ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳታልም ተብሎ ታምኖበታል። የእርምጃ ቀደም ሲል ኬንያ ያደረገችውን ስምምነት የተከተለና ቻይና የገንዘብ ምንዛሬዋን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር መሆኑ የተገለጸ ሲሆን ኬንያ ዕዳዋን በይዋን ለመክፈል ከቻይና መንግስት ጋር ስምምነት ላይ በመድረሷ አገሪቱ 215 ሚሊዮን ዶላር የወለድ ክፍያ ማዳን እንድትችል ያደረጋት እንደነበር ነበር። ዘገባው አክሎ ገልጿል። መንግስት የረጅም ጊዜ ወለድ በሚከፈልባቸው የውጭ ብድሮችና የውጭ የገንዘብ ድጋፎች ላይ ጥገኝነቱን እንዲቀንስ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር አሳሰበም። መንግስት በውጭ ብድር ላይ ያለውን ጥገኝነት ለመቀነስ የዲጂታል አገልግሎቶችንና ኢመደበኛ የኢኮኖሚ ዘርፎችን ጨምሮ ሌሎች ባልተነኩ ዘርፎች ላይ ታክሶችን እንዲጥል ማህበሩ ምክረ ሀሳብ ሰጥቷል። መንግስት ከአገልግሎት ክፍያዎች፣ ከቅጣቶች፣ ከሮያልቲ ክፍያዎችና መንግስታዊ ካልሆኑ የልማ ድርጅቶች ትርፍ የሚያገኘውን ገቢ እንዲያሳድግም ማህበሩ ባወጣው የሩብ ዓመት ሪፖርቱ አክሎ ምክሩን ለግሷል። በአዲስ አበባ ባለ አምስት ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ እየተካሄደ ነው ተባለም። በአዲስ አበባ ከተማ ከጥቃቅን የንግድ ዘርፎች እስከ ባለ አምስት ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ ከጥቅምት አንድ ቀን ጀምሮ እየተካሄደ መሆኑን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። የቢሮው ኃላፊ አቶ አደም ኑሪ በሰጡት ጋዜጣዊ መግለጫ ቆጠራው የከተማዋንና የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ከማወቅ ባሻገር ለግል አልሚዎች የኢንቨስትመንት አማራጮችን ለመጠቆም ያግዛል ብለዋል። አቶ አደም ቆጠራው የአገልግሎት፣ የኢንዱስትሪና የከተማ ግብርና የኢኮኖሚ ዘርፎች ለአጠቃላይ የሀገር ምጣኔ ሀብት ያላቸውን አበርክቶ ለማወቅና የዘርፎች የተናጠል ድርሻን ወቅታዊ ለማድረግ የሚረዳ ስታሲክሳዊ መረጃ ለማግኘት ብሎም በቀጣይነት ለሚከናወኑ ዘርፈ ብዙ ጥናቶችና ለፖሊሲዎች ግብዓት የሚሆን የተሟላ መረጃ ለማግኘት ተብሎ እየተሰራ ነው ብለዋል። ተጨማሪም በከተማዋ የሚገኙ የኢኮኖሚ ድርጅቶች ብዛት፣ በድርጅቶቹ ያሉ ሰራተኞች ቁጥር፣ የካፒታል መጠንና የሚመረቱ ምርቶችን ማወቅ ከቆጠራው ይገኛል ተብሎ የሚጠበቅ ውጤት እንደሆነም ኃላፊው አክለው ገልጸዋል። በኢትዮጵያ የአየር ትራፊክ ተቆጣጣሪዎች ፍልሰት ጨመረ ተባለም። በኢትዮጵያ ባለፉት ዓመታት በተፈጠረው የኢኮኖሚ ጫና በርካታ የአየር ትራፊክ ተቆጣጣሪ ሰራተኞች ፍልሰት መፈጠሩን የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር አስታውቋል። ይህም ደህንነቱ የተጠበቀና የተቀላጠፈ አገልግሎት ከማስቀጠልና በስራው አካባቢ የተረጋጋ ሙያን ከመፍጠር ባለፈ ተግዳሮት መፍጠሩን ማህበሩ በየአመቱ ጥቅምት 10 ቀን የሚከበረውን ዓለም አቀፍ የአየር ፊክ ተቆጣጣሪዎች ቀንን ባከበረበት ወቅት ገልጿል። ይህንን ችግር ለመቅረፍም የሲቪል አቪዬሽን ባለስልጣን በርካታ ባለሙያዎችን እያሰለጠነ ለዘርፉ እያበረከተ መሆኑን ገልጾ በቅርብም የአየር ትራፊክ ተቆጣጣሪዎች የሙያ ምዘና ፈተና ተግባራዊ እንደሚሆን አስታውቋል። በእንስሳት መኖ ላይ የተጣለው ቀረጥ በጥቅምት ወር መጨረሻ ሊነሳ ይችላል ተባለም። መንግስት በእንስሳት መኖ ላይ የጣለውን ቀረጥ በጥቅምት ወር መጨረሻ ላይ ሊያነሳ ይችላል ተብሎ እንደሚጠበቅ ተገልጿል። ይህ ውሳኔ በስጋ ወተትና እንቁላል ላይ የሚታየውን የዋጋ ግሽበት ለመግታት ወሳኝ እርምጃ መሆኑ የተጠቀሰ ሲሆን፣ በሁሉም አይነት የእንስሳት መኖ ላይ የተጣሉ ቀረጦች እንዲነሱ የሚወስነውን የካቢኔ የመጨረሻ ውሳኔ እየተጠበቀ ነው ተብሏል። በእንስሳት መኖ ላይ የተጣለው ቀረጥ የእንስሳትና የእንስሳት ተዋጽዎች ዋጋ በከፍተኛ መጠን እንዲጨምር ማድረጉን የግብርና ሚኒስቴር ከፍተኛ አማካሪ አለማየሁ መኮንን ተናግረዋል። ካፒታል ጋዜጣ እንደዘገበው አማካሪው ይህ ጉዳይ በተለያዩ የመንግስት እርከኖች ላይ ተነስቷል ማለታቸውን ጠቅሶ ከቀረጥ ነጻ እንዲሆን የቀረበው ሀሳብ ለካቢኔ ቀርቦ ጥቅምት ወር መጨረሻ ላይ ውሳኔ ይሰጠዋል ተብሎ እንደሚጠበቅ ተናግረዋል ብሏል። በመጨረሻም በድሬዳዋ ደወሌ የባቡር መስመር ሲጓዝ የነበረ የመንገደኞች ባቡር ባጋጠመው አደጋ የ14 ሰዎች ህይወት ማለፉ ተሰማም። ከደወሌ ተነስቶ ወደ ድሬዳዋ በመጓዝ ላይ የነበረው ባቡር ሌሊት ስምንት ሰዓት ላይ በገጠመው አደጋ ህይወታቸው ካለፉት በተጨማሪ 29 ሰዎች ከባድና ቀላል ጉዳት ደርሶባቸዋል ተብሏል። አደጋው በሶማሌ ክልል ሽንሌ ወረዳ መድረሱን የወረዳው አስተዳደር ገልጿል። ይሁንና በምን ምክንያት አደጋው ሊያጋጥም እንደቻለ እስካሁን አልተጠቀሰም። ከመቶ ዓመታት በላይ የባቡር ትራንስፖርት ታሪክ ባላት ኢትዮጵያ መሰሉ አደጋ እምብዛም ያል ያልተለመደ ነው። ከዚህ በፊት በ1985 የአውሮፓውያኑ ዓመት በኢትዮጵያ ከ400 በላይ ሰዎች የሞቱበት የባቡር አደጋ አጋጥሞ እንደሚያውቅ አሶሽየትድ ፕሬሱ ዘግቦ ነበር። ከዛሬ 25 ዓመት በፊት በአውሮፓውያኑ 201 ላይ ደግሞ 13 ሰዎች የሞቱበት የባቡር አደጋ በሜኤሶ አካባቢ ደርሶ እንደሚያውቅ ኒው ሂውማኒቴሪያን የተሰኘው የመረጃ ምንጭ አክሎ ገልጿል።